i of a አሁን ሰዓቱ በተለያዩ ጉዳዮች ላይ የእናንተን አጫጭር አስተያየቶች የምንሰማበት ነው። ግርማ ተሾመ፣ አሰገደች ወርቁና ፍሬም እንዳይ ስለ ወጣትነት እንዲህ ይሉናል። ኤደን ገረመውናት የጠየቀቻቸው አሜሪካዊው የመድረክ ሰው ኮሜዲያንና የፊልም ተዋናይ ጆ ኢሊዊስ በአንድ ወቅት ስለ ወጣትነት ተጠይቆ ሲናገር በሕይወትህ ውስጥ ወጣት የምትሆነው አንዴ ብቻ ነው። እሱን ወቅት በጥሩ ሁኔታ ካለፍከው በቂ ነው ብሏል። እስኪ እናንተን እንጠይቃችሁ፣ ወጣትነት ለእናንተ ምን ማለት ነው? ወጣትነት ማለት ኃይል አለ ይባላል። ይሄ ማለት አንድ መስራት ይችላል ተስፋ ሳይቆርጥ በሀገር ዙራ ይሁን ነገ የሚረከበው ይህ ወጣት ነው። ኃይል አለበት ተስፋ አይቆርጥም። ወጣትስ ጉልበት አለው እና አዲስ ነገርም ደግሞ ያመጣለች። ከቴክኖሎጂ ጋር ከሁሉም ነገር ጋር አዲስ ነገር ያመጣል ተብሎ የሚጠበቀው ወጣትነት በዚህ ኃይል አረጋለሁ እንደዚህ ነገር መስራት ይችላል ምል ይሰማኛል። የሆነ ራይት ተስፋ ይታያኛል። በጣም ተስፋ ይታያኛል። ወጣት ማለት ሁሉ ነገር የምገባው ቶሎ ሁሉን ነገር የምወስድ ትኩስ ኃይል ማለት ነው። ለሁሉ ነገር ፈጣን የሆነ ሁሉን ነገር መቀበል ይችል ንጹሕ ጭንቅላት ያለው ማለት ነው። እንግዲህ ለእኔ ወጣትነት በአግባቡ ከተጠቀምንበት በጣም ጥሩ ስቴጅ ይመስለኛል ማለት በተክል ስመስለው አንድ ተክል ተክሉ አበባ ስቴጅ ላይ ሲደርስ ማለት ነው። እና ወጣትነት ስቴጅ ላይ ማለት ነው ብዙ እንክብካቤዎች የሚያስፈልጉ ይመስለኛል። በዚ ማለት አበባ ነን እያልኩሽ ነው አደለ። ስለዚህ እነዛ አበባዎች እንዲያፈሩ ምን ያስፈልጋቸዋል ማለት ነው? እንክብካቤ ያስፈልጋቸዋል። ፈርስት ፈርስት ላይ እንክብካቤ ከራስ ይጀምረ ራስን መንከባከ ሁለተኛ ደግሞ ከመንግስትም እርዳታ ያስፈልጋቸዋል ማለት ነው ወጣት ሁሌም የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተስፈኛ መሆን አለበት እና እንችላለን የሚል ስሜት በውስጡ ማሳደር አለበት፣ ወጣት የሆነ ሰው ማለት ነው። እንደነገራችሁን ከሆነ ወጣትነት ውስጥ ተስፋ አለ፣ ራእይ አለ፣ ኃይል አለ ብላችሁናል። ሁላችሁንም እናመሰግናለን።